ሻርሎት ማንያ ማቄኬ ሁሌም ቢሆን በጥልቅ ስሜት የምታቀነቅን ድምፃዊ ነበረች። በጎርጎሮሳዊው 1981 ዓ ም የነባር አፍሪካዊ የዝማሬ ቡድን ከተሰኘው ስብስብ ጋር ሙዚቃ ለማቅረብ ደቡብ አፍሪካ ለቃ ተጓዘች። የዝማሬ ቡድኑ መጀመሪያ በብሪታንያ ለጥቆ በዩናይትድ ስቴትስ ባሉ ተመልካቾች ከፍተኛ ዝና ተረፈ። ሆኖም ለድምፃውያኑ ነገሮች እንዳማሩ አልቀጠሉም። አውሮጳዊው የቡድን መሪ በዝግጅቶቻቸው ያሰባሰቡትን ገቢ ይዞ እብስ በማለቱ ድምፃውያኑ በአሜሪካ መሄጃ አጥተው ለመቀመጥ ተገደዱ። አጋጣሚ ያመጣው የጣፈንታ ነገር መቀኬን በአፍሪካ ወንጌላዊ ተልዕኮ ከነበረው ሰው ጋር ያገጣጥማታል። ወንጌላዊው መቀኬን ዊልበር ፎርስ በተሰኘው ዩኒቨርሲቲ እንድትማር ይጋብዛታል። ዩኒቨርሲቲው በአሜሪካ ውስጥ ቀደምት ከሚባሉ የጥቁር አሜሪካውያን ኮሌጆች አንዱ ነበር። በሀገሪቱ የተከበረ ስም ካላቸው አፍሪካ አሜሪካውያን ምሁራን መካከል የተወሰኑቱ የተማሩት በዚያ ኮሌጅ ነው። በኮሌጁ ትምህርቷን ስትከታተል የቆየችው መቀየከ በጎርጎሮሳዊው 1901 ዓ ም የዩኒቨርሲቲ ዲግሪ በማግኘት የመጀመሪያዋ ጥቁር ደቡብ አፍሪካዊ እንስት ሆነች። መቀየከ ወደ ሀገሯ ስትመለስ ከዲግሪዋ የላቀ ነገር ሰንቃ ነበር። በደቡብ አፍሪካ ያሉ ጥቁሮችንና ሴቶችን ሁኔታ ለማሻሻል ታጥቃ ተነሳች። ለዚህ ውሳኔዋ መነሻ የሆኑት እውቅ አፍሪካ አሜሪካዊ ምሁርና መምህሯ የነበሩት ዳብልዩ ኢቢ ዱ ቦይስ ናቸው። ዳብልዩ ኢቢሲ ዱ ቦይስ በ19ኛው ክፍለ ዘመን የነበሩ ሰው ናቸው። ፈላስፋ፣ ፖለቲካዊ አሰላሳይና በፓን አፍሪካኒዝም ከፊት ለፊት የሚሰለፉ ነበሩ። ስለ እርሷ አወዳሽ ገለጻዎችን ተጠቅመው ጽፈዋል። የሰማችኋት ደቡብ አፍሪካዊቷን ጋዜጠኛ ዙቤዳ ጃፋርን ነው። እንደማቀየከ ያሉ በደቡብ አፍሪካ ታሪክ ውስጥ የፋና ወጊነት ሚና የነበራቸውን ሴቶች የማስተዋወቅ ሚና ለራሷ ሰጥታለች። ሰዎች ስለ እነዚህ ሰዎች ትግል የሚያውቁት በጣም ጥቂቱን ነው ትላለች ጋዜጠኛዋ። እነዚህ ሰዎች እኩል መብት እንዲኖር ከ1900ዎቹ መጀመሪያ አንስቶ ሲታገሉ የነበሩ ናቸው ስትል ታከላለች። የዚያን ጊዜ ሴቶች በጥቅሉ ተገቢውን ቦታቸውን አላገኙም። እርሷን በተለይ የተመለከተ ብቻ ሳይሆን በአጠቃላይ ሴቶችን ሁሉ ነው። የትግል ታሪኮች የሚያጠነጥኑት በወንዶች ዙሪያ ነው። ከዚያ በኋላ በ1950ኛዎቹ ዓመታት ተሳትፎ የነበራቸውን ሴቶች አካቶ ይነገር ነበር። የዚያ ምክንያቱ የሚመስለኝ ለትውስታችን ቅርብ መሆኑ ነው። መቀኬ በውህዳኑ ነጮች ወደምትመራው ሀገሯ ስትመለስ ጥቁሮችን በተገለለ ቦታ የማድረጉ አካሄድ እየጨመረ ነበር። በጎርጎሮሳዊው 1912 ዓ ም ሻርለት መቀየኬ የደቡብ አፍሪካ ነባር ተወላጆች ድርጅት ምስረታ ላይ ተሳተፈች። ያ ድርጅት በስተኋላ የአፍሪካ ብሔራዊ ኮንግረስ ወይም ኤኤንሲ ተብሏል። ሴቶች በድርጅት ውስጥ በአባልነት እንዲሳተፉ ስታግባባ የቆየችው መቀየኬ ጠረቷ ባለመሳካቱ በዚያው ዓመት የባንቱ የሴቶች ሊግ የተሰኘውን ድርጅት መሰረተች። ከሊጉ ዋና እንቅስቃሴዎች መካከል ጥቁር ሴቶች የማለፊያ ፍቃድ እንዲይዙ የሚያስገድደውን ሕግ መቃወም ነበር። በስራቸው አንቱታን ያተረፉት መቀኬ በሕይወታቸው በሙሉ አፍሪካውያን በተለይም ደግሞ ሴቶች በራሳቸው ጉዳዮች የማዘዝ መብት እንዲኖራቸው ታግለዋል። የትምህርትን ጠቀሜታ በተመለከተ ምን አይነት እምነት እንደነበራቸው በግለ ታሪካቸው ላይ በግልጽ ተቀምጧል። ዙበይዳ ጃፋር የራሳችንን ነገሮች ራሳችን መስራት አለብን የሚል የጠነከረ እምነት ነበራቸው። ታውቃለህ፣ የራሳችንን ትምህርት ቤቶች እንድናንጽና እንድንሰራ ይፈልጉ ነበር። እናም ራሳቸው ትምህርት ቤት ገነቡ። በመንደር ውስጥ የነበሩ አዳጊ ወንድረኞችን ያስተምሩ ነበር። እነዚያን ነገሮች ሁሉ አድርገዋል። በጓቴንግ ግዛት ኤቫቶን ውስጥ ትምህርት ቤት አለ። በዚያ ጥቁር አስተማሪዎች ብቻ ነበር የሚያስተምሩት አፍሪካውያን አሜሪካውያንና ደቡብ አፍሪካውያን ጥቁሮች። አሁንም እንደዚያው ነው። የማይናወጥ የሞራል ልዕልና ድፍረትና ጽናት ያልተለየው ሕይወት የነበራቸው ሻርለት ማኒያ መቄኬ ያረፉት በጎርጎሮሳዊው ጥቅምት 1939 ዓ ም በጆሐንስበርግ ነበር ከእርሳቸው ኅልፈት 10 ዓመት ባልሞላ ጊዜ ውስጥ ደቡብ አፍሪካ የሀገሪቱ አብዛኛውን ህዝብ በሚሸፍኑ ጥቁሮች ላይ የጭቆናና የቀለም ልዩነትን የሚደነግቀውን የአፓርታይድን ፖሊሲ አጸናች። በማቀየ ከፊት አውራሪነት ተጀምረው የነበሩ ጥረቶችም የጠፉ መሰሉ። ነገር ግን እርሳቸው በመዝራት የተሳተፉበት ያልበገር ባይነት ዘር ቀጣይ የደቡብ አፍሪካ ትውልዶችን የሚያነቃቃ ከመሆን አልተገታም።